በኢትዮጵያና ኤርትራ ድንበር አካባቢ በትላንትናው ዕለት ውጊያ እንደነበር የሁለቱም ሀገሮች መንግስታት አስታወቁ። የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ የኢትዮጵያ መንግስት ሰኔ አምስት ቀን ጥቃት ሰንዝረዋል ብለዋል። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የኤርትራ መንግስት ለማጥቃት ያደረገውን ሙከራ ቀልብ ሰናል ነው ያሉት። አቶ ጌታቸውን ያነጋገራቸው ሄኖክ ሰማግዜር ነው። ግርግር ለመፍጠር ትንሽ ጥቃት ቢጤ ሞክረው ነበረ። እነሱ ያው ጥቃት ሲያደርጉ ሁሌ እንደምናደርገው እሱን ሪቨርስ ማድረግ የሚያስችል እርምጃ ወስደን አስቁመናቸዋል። ስለዚህ ጥቃቱን አስቀድሞ የሰነዘረው የኤርትራ መንግስት ነው ነው የምትሉት? የኤርትራ መንግስት ነው። በየት አካባቢ ነው ጥቃቱ የደረሰው? እዚያው ጦሮና ግንባር ኳ ያው በዛ በሌላ መንገድ ሳይሆን ያው ጦሮና ብለን የገለጽኩት ለግንባር ማለት ነው። ድንገት ነው የተፈጠረው ይሄ ወይ አስቀድሞ እንደሚሆን እንቅስቃሴ የተመለከተ መረጃ ነበራችሁ? አይ መገመት ይቻላል። ብዙ ጊዜ ዴስፕሬት ሲሆኑ የሚያደርጓቸው ነገሮች አሉ የደረሰ ጉዳት አለ በኢትዮጵያ በኩል? እሱ ይታወቃል፣ ተገምግሞ የደረሳችሁ መረጃ አለ? በመገምገም ላይ ነን እንግዲህ ጉዳቱ። ለማንኛውም ግን እነሱ የጀመሩትን እንቅስቃሴ ሙሉ በሙሉ አስቁመን ለጊዜው አስቁመነዋል። እንግዲህ የሚቀጥለው ሂደት በእነሱ ምላሽ ላይ ተመስርቶ የሚወሰን ነው የሚሆነው። ድንበር የተሻገራችሁበት ሁኔታ አለ፣ ሁኔታውን ለመቀልበስ ባደረጋችሁት እንቅስቃሴ ድንበሩ እንግዲህ ራግድ ነው ገብቷል። እርምጃ ስትወስድ አንድ ኢንች ሁለት ኢንች ልትገባ የምትችልበት ድል ያው የተጠበቀ ነው። ያን ያክል የኤርትራ ማስታወቂያ ሚኒስቴር ትናንት ምሽት ያወጣው መግለጫ አለ። ጥቅስ አነባለሁ። የህወሀት አስተዳደር ዛሬ እሁድ፣ ሰኔ አምስት ቀን ሁለት ሺ ስምንት ዓመተ ምህረት በማዕከላዊ የጾሮና ግንባር በኤርትራ ላይ ጥቃት ሰንዝረዋል። የጥቃቱ ዓላማና የሚያስከትለው መዘዝ ግልጽ አይደለም የሚል ነው ይህንን አስቀድመው ተቃውመዋል። እንግዲህ ኤርትራ አስቀድማ ጥቃት ሰነዘረች ካላችሁ የኢትዮጵያ መንግስት የሚሰጠው የሚወስደው ምላሽ ምን ይሆናል? እንዳልኮ የጀመሩትን ማንኛውን ማየት ትንኮሳ ሪቨርስ የሚያደርግ ተጨማሪ ስጋት መፍጠር እንዳይችሉ የሚያስቆም ስራ ነው የሰራ ነው። ከዚህ በኋላ የእነሱ ምላሽ ላይ ተመስርቶ የሚቀጥል ነው የሚሆነው። እነሱ አደብ የሚገዙ ከሆነ እኛ ይህንን እስካሌት የማድረግ ፍላጎት የለንም። አደብ የማይገዙ ከሆነ ግን ያው ማስታገስ የሚያስችል እርምጃ በየ ደረጃ ምንው ሲሆን ነው የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳን ድምጽ ነበረ የሰማ ነው። የኤርትራ የማስታወቂያ ሚኒስቴር ትናንት ማምሻውን የሚከተለውን መግለጫ አውጥቷል። የህወሓት አስተዳደር ዛሬ እሁድ ሰኔ አምስት ቀን ሁለት ሺህ ስምንት አመተ ምህረት በማዕከላዊ የጾሮና ግንባር በኤርትራ ላይ ጥቃት ሰንዝሯል፣ ይላል መግለጫው። የጥቃቱ አላማና የሚያስከትለው መዘዝ ግልጽ አይደለም። የኤርትራ መንግስት በጉዳዩ ላይ ተጨማሪ መግለጫዎችን ያወጣል ብሏል። በዛሬው ዕለት ከኤርትራ መንግስት ባለስልጣናት ተጨማሪ መግለጫ ለማግኘት ስንጥሩ ለናል ስብሰባ ላይ መሆናቸው ተነግሮናል። መግለጫቸውን እንዳገኘን እናቀርባለን። በሌላ ተያያዥ የዛሬ ዜና የፈረንሳይ ዜና አገልግሎት ማምሻውን አቶ ጌታቸው ረዳን ጠቅሶ እንደዘገበው በጥቃቱ ከፍተኛ ጉዳት ደርሰዋል። በተለይ በኤርትራ በኩል ጉዳቱ ከፍተኛ ነው ማለታቸውን ዘግበዋል። በሁለቱ ሀገሮች መካከል የተለያየ የተለያዩ መቆራቆሶች ከዚህ በፊትም ቢከሰቱ የትናንቱ ግን በከባድ መሳሪያ የታገዘና መጠነ ሰፊ መሆኑም ተዘግበዋል። ዋና መቀመጫውን በቤልጅየም ብራስልስ ያደረገ የአውሮፓ ህብረት የውጭ ፖሊሲዎች አማካሪዎች ቡድን በዛሬው ዕለት ባወጣው መግለጫ በኢትዮጵያና ኤርትራ ድንበር አካባቢ የተከሰተው ግጭት የማህበረሰብ ተቋማትን ማሳሰቡን ዘርዝሮ የአፍሪካ ህብረት፣ የአውሮፓ ህብረትና ዩናይትድ ስቴትስ ለሰላም እንዲሰሩና ግጭቶቹ እንዲቆሙ ጥሪ አቅርበዋል። መግለጫው አክሎም በሁለቱ ሀገሮች መንግስታት መካከል የኤርትራ የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል ሁለቱ ወገኖች ራሳቸውን እንዲቆጥቡ በደፈናው መልእክት ማስተላለፍ ተገቢ አይደለም፣ ኃይልም የለውም። የህወሓት ጥቃት ሙሉ በሙሉ መወገዝ አለበት ብለዋል። በተያያዘ ዜና በሰሜን ኢትዮጵያ በትግራይ ምስራቃዊ ክልል በተለይ ገርሁ ስርናይ፣ እና ዛላንበሳ የገጠር አካባቢዎች ያሉ ነዋሪዎች ትናንት ከንጋቱ አስር ሰዓት ጀምሮ የተኩስ ልውውጥ መስማታቸውን በድንበር ከተሞች የሚኖሩ የአይን ምስክሮች ለአሜሪካ ድምጽ ሬዲዮ ገልጸዋል። ግርማይ ገብሩ በስልክ የጠየቃቸው የድንበሩ አካባቢ ሰዎች እንደሚገልጹት ህብረተሰቡ በተለይም ዛሬ ተረጋግቶ ዕለታዊ ኑሮውን በማካሄድ ላይ ነው ያለው። በሰሜን ኢትዮጵያ በምስራቁ የትግራይ ክልል አካባቢ በተለይ በገርሁ ስርና የገጠር ከተማ የሚኖሩ ሰዎች እንደነገሩኝ ከሆነ ውጊያው ትላንት ሊነጋጋ ሲል ወደ አስር ሰዓት ገደማ ነበር የተጀመረው። ህብረት አንግሆ አስር ሰዓት አካባቢ የቀላል መሳሪያ ድምጽ ሊነጋጋ ሲል አስር ሰዓት ላይ ጀምሮ እስከ ረፋዱ አራት እና አምስት ሰዓት ድረስ አካባቢ ቆይቷል። የከባድ መሳሪያ ድምፅ ግን እስከ አመሻሹ ድረስ ይሰማ ነበር። እኛም ከየቤታችን ወጥተን በአካባቢው ነበር ያዋል ነው። ምንም አይነት ቁስለኞችን አላየንም። ሌላው የገሩ ስርናይ ነዋሪ ለስራ እንትጮ ከተማ ውስጥ እንደነበር እና ውጊያው ትላንት ሲጀመር ወደ ገርሁ ስርናይ መምጣቱን ጠቅሶ የገሩ ስርናይ ነዋሪዎች በሁኔታው በመጠኑም ቢሆን መደናገጣቸውን ይገልጻል ዝነበረ የኤርትራ ሰራዊት ዜጋና ወታደር ካለፈው የሺ ዘጠኝ መቶ ዘጠና ዓመተ ምህረት ድብደባ በመነሳት የኤርትራ መንግስት ህዝቡንና ወታደሩን በአንድ አይነት ስለሚያይ ዛሬም ይጨፈጭፈናል በሚል ስጋት ተኝቶ ያደረሰው ያለ አይመስለኝም። ሁኔታው ቀላል መስሎኝ ለስራ ወደ አካባቢው ሄጄ ነበር። አሁን ተመልሻለሁ። ህዝቡ ከከተማው እየወጣ ነበር። እንዲያውም የመጓጓዣ ታሪፍ 17 ብር የነበረው ከ30 እስከ 50 ብር እየከፈልን ከአካባቢው ሲወጣ ተመልክቻለሁ። በአሁኑ ሰዓት ግን ህዝቡ ተረጋግቷል። በሌላ አቅጣጫ በዘላንበሳ ከተማ ያለው ሁኔታ ለመረዳት ወደ ከተማዋ ስልክ ደውዬ ነበር። የዘላንበሳ ነዋሪዎች የከባድ መሳሪያ ድምጽ ከጾሮና በኩል ማዳመጣቸውን እንዳለ ሆነው በተረጋጋ መልኩ ዕለታዊ ኑሯቸውን እየመሩ እንዳሉ ነግረውኛል። ናብ ትማሊ ዘውግሕ ለይቲ ብፆረና ከባቢ እዩ ተተኩሲ ዝስማዕ ነይሩ ከቢድ ብረት እዩ ዝስማዕ ነይሩ ትማሊ ክሻዕ መሸት ቀፂ ኢሉ ውዒሉ እዩ ሎሚ ንጎ እውን ግን ካብ ሰዓት ዓሰርተ ሓደ ትናንት ከንጋቱ ዓስር ሰዓት አንስቶ በፀሮና በኩል የከባድ መሳርያ ድምፂ ሰምተናት። ዛሬም በተመሳሳይ ከንጋቱ ዓስራ አንድ ሰዓት ጀምሮ እስከ ረፋዱ ኣምስት ሰዓት አከባቢ የከባድ መሳርያ ተኩስ ድምፂ ይሰማ ነበር። እኛ በድምጽ የሰማነው እንጂ በአይናችን ያየነው ነገር የለም። ማን ነው የሚተኩሰው? ከየት በኩል ነው የሚተኮሰው? የምናውቀው ነገር የለም። በአካባቢያችን ደግሞ የታየ እንቅስቃሴ የለም። በተለይ በዛላምባሳ ከተማ ምንም አይነት የወታደሮች እንቅስቃሴ አይታይም። የንግድና የመንግስት ስራም እንደ ወትሮው ያለ ነው። በጣም የተረጋጋ ሁኔታ ነው ያለው። ምንም ችግር የለም። እኔ በምገኝበት መቀለ ከተማም ምንም አይነት የውጊያ አውሮፕላኖች እንቅስቃሴ የታየለም። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም